ከማህበረሰብ ለማህበረሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማንያን የአብይ ጾምን ከጀምሩ አምስተኛ ሳምንት ላይ ይገኛሉ። ይህ አምስተኛ ሳምንት ደብረዘይት በመባል የሚታወቅ ሲሆን ኢየሱስ ክርስቶስ በተለይ ለደቀ መዛሙርቱ የእንደገና መምጣቱን ማሳያ ምልክቶች የተናገረበት ቀን እንደሆነ የሃይማኖቱ አባቶችና ቅዱስ መጽሐፍ ይናገራል። በዚህ በአውስትራሊያም የሚገኙ አብያተ ክርስቲያናት ምዕመናንም በዓሉን ያከበሩ ሲሆን በተለይ ደግሞ በሜልበርን መድኃኔ ዓለም ቤተ ክርስቲያን ከዓመታዊው የመድኃኔ ዓለም ክብረ በዓል ጋር አንድ ላይ በመገጣጠሙ በዓሉ ድርብ እንዲሆን አድርጎታል። እኛም በበዓሉ ላይ የተገኙትን መልአከ ጽዮን ቀሲስ እንግዳቸሩ በአውስትራሊያ የልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ በትላንትናው ዕለት የተከበረውን የደብረ ዘይት በዓል የበዓሉን ሃይማኖታዊ አንድምታ ይነግሩን ዘንድ አነጋግረናቸው ነበር። ወይዘሮ ማርታ እግዚአብሔር ያክብርልኝ ልክነሽ። ዛሬ ደብረ ዘይት ነው። በቤተክርስቲያናችን ደብረ ዘይት ያብይ ጾም አምስተኛ ሳምንት ነው። በዚህ ቀን ቤተ ክርስቲያናችን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዳግም ምጻት ታስባለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ለደቀ መዛሙርቱ ነገረ ምጻቱን ስላስተማራቸው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን ትምህርት በዛ ቦታ ላይ ስላስተማረ ነገረ መጻእቱ በተነገረበት ቦታ በዓሉ እንዲታሰብ ሆኗል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የመምጣትህና ያለም መጨረሻ ምልክቱ ምንድን ነው? ብለው ጠይቀውት በአራት ከፍለ ልናያቸው የምንችል ምልክቶችን ነግሯቸዋል። ሃይማኖታዊ ምልክት ነግሯቸዋል። ሃይማኖታዊ ምልክት ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስብታሉ፣ ብዙ ሀሰተኞች ነቢያት ይነሳሉ፣ የተመረጡትን ሲያስቱ ድረስ ታላላቅ ድንቅ ታምራት ያደርጋሉ እያለ የሀሰት ትምህርት መስፋፋትንና በክርስቶስም ብዙዎች እንደሚነሱ ሃይማኖታዊ ምልክት አስተምሯል። ተፈጥሯዊ ምልክት ሰጥቷል። ክርስቶስ ልዩ ልዩ የምድር መናወጥ በልዩ ልዩ ስፍራ ይሆናል ረሃብ፣ ቸነፈር በልዩ ልዩ ስፍራ ይሆናል ብሎ በተናገረው መሰረትም ይኸው እየተፈጸመ ነው። በሶስተኛ ደረጃ መንግስታዊ ምልክት ሰጥተዋል። መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል፣ ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ብሎ ጌታችን ኢየሱስ ክርስቶስ ሶስተኛውን ምልክት ነግሯቸዋል። አራተኛው ምልክት ደግሞ የሥነ ምግባር መውደቅ፣ የሰው ልጆች የሥነ ምግባር መውደቅ አንዱ አንዱን አሳልፎ እንደሚሰጠው እርስ በርሳቸው አልፈው እንደሚሰጣጡ አባት ልጁን፣ ልጅ አባቱን አሳልፎ እንደሚሰጥ የሰዎች የሥነ ምግባር ውድቀት ከፍተኛ ደረጃ ላይ እንደሚደርስ ጌታችን ኢየሱስ ክርስቶስ ተናግሯል። እና በዚህ መሰረት እነዚህ ምልክቶች ሁሉ ዛሬ በዘመናችን እየተፈጸሙ ነው። እንግዲህ ይህንን የምታዳምጡ የእግዚአብሔር ቤተሰቦች ሁሉ ልብ ልትሉ የሚገባ እነዚህ ሃይማኖታዊ ምልክቶች፣ መንግስታዊ ምልክቶች፣ ተፈጥሯዊ ምልክቶች፣ ስነ ምግባራዊ ምልክቶች ሁሉ እየተፈጸሙ ነው በዘመናችን። በሀገራችን በከፍተኛ ሁኔታ የሐሰት ትምህርት ተስፋፍቷል። የሐሰት ነቢያት ተስፋፍተዋል። የሰውን ስልክ ኮፒ አድርገው ወስደው ስልክህን አውቀዋለሁ ስምህን አውቀዋለሁ እያሉ የሚያጭበረብሩ፣ በባንክ ላይ ገንዘብ አስገባለሁ የሚሉ፣ ቤተ ክርስቲያንን የሚሳደቡ፣ ቅዱሳንን የሚሳደቡ፣ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያንን ያለማቋረጥ ብዙ እንቅፋት በቤተ ክርስቲያናችን ላይ የሚያስቀምጡ የሐሰት ትምህርቶች እነሆ ተፈጥረዋል በዚህ በዘመናችን። እንዲሁም ደግሞ የምናየው ህዝብ በህዝብ ላይ መንግስት በመንግስት ላይ ይኸው የምናየው ነው። ዛሬ በቋንቋ በነገድ፣ በጎሳ ህዝባችን ተከፋፍሎ እንዴት ያለ የከፋ ደረጃ ላይ እንደደረሰ እናያለን ማለት ነው። ይሄ ሁሉ ራሱ አንድ የመጨረሻው ዘመን ምልክት ነው። ሽማግሌ እስከሚጠፋ ድረስ፣ ሁሉም አንድ አይነት እስከሚሆን ድረስ ማለት ነው። በኢትዮጵያ ውስጥ ተዉ የሚል አንድ ሰው እስከማይገኝ ድረስ ኢትዮጵያ እዚህ መጨረሻ ደረጃ ላይ ህዝባችን ከፍተኛ የስነ ምግባር የሞራል ውድቀት ላይ ደርሷል። በዚህ በጣም ልናዝን ይገባል። በጣም ልንስሓ ልንገባ ይገባል። እነዚህን ምልክቶች በምናይ ጊዜ ሁሉ ክርስቶስ ሆይ ዳግም ስትመጣ በምን አይነት ሁኔታ አገኝ ይሆን ብለን ራሳችንን ልንመረምር ይገባል። ንስሓ እንድንገባ ነው ቤተ ክርስቲያን ይሄንን ያዘጋጀችው። የደብረ ዘይት በዓል የሚከበረው የክርስቶስ ዳግም ምጻት ተብሎ ነው የሚታወቀው። ዳግም ምጻት የሚለው ቃል ሁለተኛ መምጣት ነው የሚለው ዳግም መምጣት፣ ሁለተኛ መምጣት፣ የመጀመሪያ መምጣት አለ የመጀመሪያ ምጻት አለ ማለት ነው እዚህ ላይ የምናየው የመጀመሪያው ምጽአት የትህትና ምጽአት ነው ራሱን ዝቅ አድርጎ መከራ ተቀብሎ ተርቦ ተጠምቶ ስለእኛ ተገርፎ ተሰቅሎ ተቀብሮ ሞትን ድል አድርጎ ተነሶ በክብር አድርጎ አጠናቋል የመጀመሪያውን ምጽአት ሁለተኛው ምጽአት ግን የፍርድ ምጽአት የፍርድ ምጽአት እያንዳንዱ ስለሰራው ስራ ይጠየቃል ጻድቁ ጽድቅ አድርግ ርኩሱም ይርከስ እነሆ እኔ እመጣለሁ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር አለ ብሏል ክርስቶስ። ክርስቶስ እነሆ በክብር ይገለጣል። በግርማ መለኮት በክበበት ስቤት ይገለጣል። ይህንን የምትሰሙ ሁሉ ራሳችሁን መርምሩ። ራሳችንን እንመርምር፣ ንስሐ ንግባ። ካህናቱም እውነተኞች እንሆን፣ ህዝቡም ደግሞ እውነተኞች እንሆን። ሁላችንም ተባብረን እግዚአብሔርን አሳዝነናል። ሀገራችን ውድቀት ላይ ነች። ብሔራዊ ንስሐ ያስፈልጋል። እውነተኛ ንስሐ ትክክለኛ ኑዛዜ ያስፈልጋል ለሀገራችን። አገራችን ኢትዮጵያን ከውድቀት የሚያነሳት የሥነ ምግባር መስተካከል የሰዎች ንስሐ መግባት ነው። አንድ ሰው ከተለወጠ ማህበረሰቡን ይለውጣል። ስለዚህ በተቻለ መጠን እያንዳንዱ ሰው ክርስትናውን አጥብቆ ንስሐ እንዲገባ ጥሬን አስተላልፋለሁ። የዘንድሮ የ2016 ወይም ደግሞ በፈረንጆቹ አቆጣጠር 2024 ዓ.ም የደብረ ዘይት በዓል ከሌሎቹስ የሚለየው ምንድን ነበር ብለንም ጠይቀናቸው ነበር። የ2016 ደብረ ዘይት ይሄ በዓል ደግሞ ልዩ ቀን ነው። መጋቢት 29 ቀን ውሏል። መጋቢት 29 በቤተ ክርስቲያናችን አስተምህሮ ዓለም የተፈጠረበት ነው። እንደገና ደግሞ ዓለም የምታልፍበት እንግዲህ፣ የዓለም መጀመሪያም የዓለም መጨረሻም የሚታሰብበት እለት ነው። መጋቢት 29 ዓለም ተፈጠረች። መጋቢት 29 ዓለም ታልፋለች የሚል ትምህርት አለ እና የዓለምን መጀመሪያም የዓለምን መጨረሻም እናስታውሳለን። እንደገና ደግሞ ክርስቶስ የማዳን ስራውን የጀመረበት የአዲስ ኪዳኑ መጀመሪያ ብስራቱ የተከናወነበት እለት ነው። በዚህ ቀን መጋቢት 29 ቀን እሁድ በሶስት ሰዓት መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ተልኮ ብስራቱን የነገረበት ጌታን እንደምትወልድ ብስራት የነገራት በዚህ ቀን ነው። እንደገናም ደግሞ ለድኅነት ዓለም ስራውን ፈጽሞ ትንሳኤው ይሄ ቀን ነው። ጥንተ ትንሳኤ ይባላል። ጥንተ ስቅለቱ መጋቢት 27 ነው። ጥንተ ትንሳኤው ደግሞ መጋቢት 29 ቀን ነው እና ታሪካዊ ቀን ነው። ትልቅ በዓል ነው። ለዚህ ያደረሰን አምላክ ክብረ ምስጋና ይግባው። ለህዝባችን እግዚአብሔር አምላክ በጎ ዘመን ያምጣ ለህዝባችን መድረሻ ላጣ ህዝባችን፣ ለተጨነቀ ህዝባችን፣ ለተራበ ህዝባችን፣ ለተፈናቀለ ህዝባችን፣ የጦርነት ድምፅ ላስጨነቀው ህዝባችን ከእግዚአብሔር በስተቀር መፍትሄ የለም ለኢትዮጵያ። ከሰው ተስፋ ቆርጠናል፣ ከመንግስታት ተስፋ ቆርጠናል። ኢትዮጵያን እግዚአብሔር ያስባት። ኢትዮጵያን እግዚአብሔር ከሰማይ ይመልከታት። በእውነት የሚገደሉትን እህቶቻችን፣ ወንድሞቻችን፣ እናቶቻችን እህቶቻችንን እግዚአብሔር ነፍሳቸውን ያሳርፍ፣ ያዘኑትን ያጽናና። ቤተ ክርስቲያንን እግዚአብሔር ያስብ፣ አንድነቷን ይጠብቅልን፣ ከመከፋፈል ያትርፍልን። እግዚአብሔር በእውነት በዘር በጎሳ መናጎድ ክርስቲያን ሆኖ አንድ ክርስቶስን የሚያመልክ ህዝብ እንደዚህ ሲሆን ማየት በጣም ያሳዝናል። ስለዚህ እግዚአብሔር አምላክ በጎ ዘመን ያምጣ። እግዚአብሔር በዓሉን የሰላም የጤና በዓል ያርግልን እግዚአብሔር ያክብርልኝ የደብረ ዘይት በዓልን ምክንያት በማድረግ ቀደም ሲል የሰማችሁትን ሃይማኖታዊ ማብራሪያ የሰጡን መላከ ጽዮን ቀሲስ እንግዳቸሩ በአውስትራሊያ የልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪ ነበሩ ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር